ትኩረት በአፍሪካ። ሰላም ጤና ይስጥልን፣ አድማጮቻችን በዛሬው የትኩረት በአፍሪቃ ዝግጅት በሶማሊያና ኬንያ መካከል በተፈጠረው የዲፕሎማሲ ግንኙነት መሻከር፣ እንዲሁም በምዕራብ አፍሪቃዊቱ ሀገር ካሜሩን ለአምስት ዓመታት የዘለቀ የእርስ በርስ ግጭት እንዲቆም ለመጠየቅ የሀገሪቱ ሴቶች ለተቃውሞ መውጣታቸውን የተመለከቱ ዘገባዎችን አካተናል። አብራችሁን ቆዩ። በኬንያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት ላለፉት ስድስት ወራት የሻከረ ይመስላል። የሁለቱ ሀገራት ውዝግብ በሀገራቱ ኢኮኖሚ ላይ እያሳደረ ያለው ጫና ቀላል አይደለም። በኬንያና በሶማሌ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ ከመጣ ወዲህ ጫት ወደ ሶማሊያ ለመላክ የኬንያ የጭነት መኪናዎች ወደ ናይሮቢ ዊልሰን አውሮፕላን ጣቢያ ማምራታቸውን አቋርጠዋል። ምክንያቱም ናይሮቢ ከግንቦት 11 ቀን ጀምሮ ለሶስት ወራት ወደ ሶማሊያ የሚደረጉ የንግድ በረራዎችን አቁማለች እና በየቀኑ ወደ 16 ሚሊዮን የኬንያ ሽልንግ ለሚያስገኘው የኬንያ የጫት ንግድ ሶማሊያ አስፈላጊ ገበያ ብትሆንም፣ የሞቃዲሾ ከተማ ኗሪዋ ሐሚድ አደን እንደሚሉት በሀገራቱ መካከል በአሁኑ ወቅት ምንም አይነት የንግድ ግንኙነት አይታይም። የንግድ በረራዎች ሚራ ወይም ጫት የሚጭኑትን ጨምሮ ቀድሞውኑ ተሰርዘዋል። በአሁኑ ጊዜ በኬንያና በሶማሊያ መካከል ምንም ዓይነት ግንኙነት እያየን አይደለም። ሁለቱ ጎረቤት ሀገራት በጋራ ፍላጎታቸው ላይ ተመስርተው ግንኙነቶቻቸውን ማሻሻል ይችላሉ። ነገር ግን ኬንያ በሶማሊያ ጉዳይ ጣልቃ መግባቷን ከቀጠለች በሁለቱ ሀገሮች መካከል ያለውን ግንኙነት በአጭር ጊዜ ወደ ነበረበት መመለስ የሚደረገው ጥረት ውጤት ማግኘት አይችልም። ከነፃነት በኋላ 682 ኪሎ ሜትር ድንበር የሚጋሩት ሁለቱ የምስራቅ አፍሪካ ጎረቤት ሀገሮች የግንኙነት ታሪካቸው ጥሩ የሚባል አልነበረም። ባለፈው ህዳር ወርም ኬንያ በውስጥ ጉዳይ ጣልቃ ገብታለች የሚል ክስ ሶማሊያ ማቅረቧን ተከትሎ የዲፕሎማሲ ግንኙነታቸው የተቋረጠ ሲሆን ለቁርሾ መነሻ የሆነውም ፕሬዝዳንት ኡሁሩ ኬንያታ የሶማሊያ ማዕከላዊ መንግስት እውቅና የነፈጋትን የሶማሌላንድ የፖለቲካ አመራሮችን በሀገራቸው ተቀብለው ማስተናገዳቸው ነበር። ይህንን ተከትሎም የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆ ሞቃዲሾ የሚገኙትን የኬንያ ልዑክ ከማስወጣታቸው በተጨማሪ የሀገራቸውን አምባሳደርም ከኬንያ እንዲመለሱ አድርገዋል። ኬንያ በበኩሏ በሶማሊያ የውስጥ ጉዳይ ጣልቃ ለመግባቷን በመግለጽ ይልቁንም ፕሬዚዳንት ፎርማጆ በሀገር ውስጥ ላለው የፖለቲካ ችግር እንደ ማምለጫ እየተጠቀሙበት ነው ስትል ወቅሳለች። የሶማሊያው ተወላጅ ሱሌማን እስማኤል እንደሚሉት ሀገራቱ ግንኙነታቸውን ለማሻሻል በኢኮኖሚያዊ ፍላጎቶቻቸው ላይ እኩል መግባባት ሊፈጠር ይገባል። እንደማስበው ሁለቱ ሀገሮች በአስፈላጊ ፍላጎቶቻቸው ላይ እንደ እኩል ጎረቤታሞች እርስ በርስ ከተባበሩ በሶማሊያ እና በኬንያ መካከል ያለው ግንኙነት የተሻለ ይሆናል። መደረግ ያለበት በጣም አስፈላጊው ነገር ሁለቱ ሀገሮች ከኢኮኖሚ ማዕቀብ በስተቀር በሁሉም ነገር መስማማት ነው። ምክንያቱም ኢኮኖሚያዊ ፍላጎታቸውን በተመለከተ በኬንያ እና በሶማሊያ መካከል ያለው ግንኙነት ጥሩ አይደለም። Was not good about the relationship between Kenya and Somalia, its economic interests. ከውስጥ ጉዳይ ጣልቃ ገብነት ክስ በተጨማሪ ለሁለቱ ሀገራት ግንኙነት መሻከር የዳዳብ የስደተኞች መጠለያ ጣቢያም ሌላው የውዝግብ መነሻ ነው። የሀገሪቱ አምባገነን መሪ ዚያድ ባሬ ከወደቁበት ከጎርጎረ ሲያኑ 1991 ዓ.ም ጀምሮ ኬንያ በመቶ ሺዎች የሚቆጠሩ ሶማሊያን ስደተኞችን ስታስተናግድ የቆየች ሀገር ነች። ነገር ግን ከቅርብ ዓመታት ወዲህ ፕሬዝዳንት ኬንያታ በተለያዩ አጋጣሚዎች በትልቅነት የሚታወቀውን የዳዳብ የስደተኞች መጠለያ ጣቢያን ለመዝጋት ሲያስጠነቅቁ የቆዩ ሲሆን አብዛኛው የሶማሊያ ስደተኛ ቤት እስኪያገኝ ድረስ እስከ ሰኔ 2022 ዓ ም ድረስ ብቻ መጠለያ ጣቢያው ክፍትኖ እንዲቆይ የኬንያ መንግስት ለተባበሩት መንግስታት የጊዜ ገደብ ሰጥቷል። ከዚህ በተጨማሪ ሁለቱ ሀገራት በህንዱቅያኖስ ማዶ ለረዥም ጊዜ የዘለቀ የባህር ድንበር ይገባኛል ውዝግብ አላቸው። ቦታዎቹ የነዳጅና የጋዝ ክምችት አላቸው ተብሎ የሚታመን ሲሆን ይገባኛል ክርክሩም በዓለም አቀፍ ፍርድ ቤት እጅ ይገኛል። በአፍሪካ ቀንድ ሰላምና ጸጥታ ላይ ያተኮረውና ሰሐን በመባል የሚጠራው ተቋም መስራችና አማካሪ የሆኑት ማት ብራንደን እነዚህ ጉዳዮች ለሁለቱ ሀገራት ቀና የሆኑ ስልታዊ ፍላጎቶች ናቸው፣ ነገር ግን ጉዳዩን ለፖለቲካ ፍጆታ ለመዋል ሲባል በሁለቱ ወገኖች በኩል አላስፈላጊና ሰው ሰራሽ በሆነ መልኩ አለመግባባቶቹ ተካረዋል ይላሉ። በሞቃዲሾ ሄዶች በለዘጋቢ የሆነው መሐመድ አድዋ በበኩሉ የሁለቱ ሀገራት ውዝግብ የመጠለያ ጣቢያው እና የባህር ይገባኛል ውዝግብ ብቻ አይደለም። መሐመድ እንደሚለው ናይሮቢ በጁባላንድ እና በሶማሌላንድ አስተዳደሮች ላይ የወሰደችው እርምጃ በታላቋ ሶማሊያ አንድነት እንዲሁም በፖለቲካዊና በግዛት ነፃነቷ ላይ ስድብና ትልቅ ስጋት ነው ብላ ሞቃዲሾ ታምናለች። ስለዚህ ሁለቱ ሀገሮች ውጥረቱን ለማርገብ በዚህ ጉዳይ ላይ ትኩረት ሰጥተው መስራት አለባቸው ይላል። ብሬደም በበኩላቸው የባህር ውዝግቡም ቢሆን የዜሮ ድምር ስሌት መሆን የለበትም ባይ ናቸው። ዓለም አቀፉ ፍርድ ቤት በየትኛውም መንገድ ቢወስን አንዳንድ የነዳጅ ክምችቶች ከባህር ጠረፍ ተሻግረው የሀብት መጋራት ስምምነቶችን የሚጠይቁ ሊሆኑ ይችላሉ። ያ በመሆኑ ሁለቱም ወገኖች ችግሮቻቸው ላይ መወያየት ወሳኝ ነው ይላሉ። የሞቃዲሾ ከተማ ኗሪ የሆኑት ማሮፍ ሀጂም ሁለቱ ሀገሮች ልዩነታቸውን በውይይት እንዲፈቱ ያሳስባሉ። የኬንያና የሶማሊያ የግዛት ይገባኛል ውዝግብ ከተካረረ ጊዜ ጀምሮ በሁለቱ ጎረቤት ሀገሮች መካከል ያለው ግንኙነት እየሻከረ በመሄዱ ሁለቱም አምባሳደሮቻቸውን ወደየሀገራቸው ጠርተዋል። ጉዳዩ አሁንም ድረስ አልሰከነም። በኬንያና በሶማሊያ መካከል እየተባባሰ የመጣውን አለመግባባት ለመፍታትና የነበረውን መተማመን ለመመለስ በጠረጴዛ ዙሪያ መደራደር እና ልዩነቶቻቸውን መፍታት አለባቸው። የጸጥታ ጥናት ተቋም አማካሪው ማት ብሬደን ፎርማጆ በስልጣን እስካሉ ድረስ የሁለቱ ሀገራት ዲፕሎማሲያዊ ችግር ይፈታል ብለው አያምኑም። ሆኖም በሞቃዲሾ ተግባራዊ የሆነ ዲፕሎማሲያዊ አካሄድን የሚከተል አዲስ አስተዳደር ከመጣ ጉዳዩ በአዲሱ አመራር ላይ የሚመረኮዝ ይሆናል ነው ያሉት። ሆኖም እንደ ኢትዮጵያ፣ ጅቡቲና ኤርትራ ካሉ ጎረቤት ሀገሮች ጋር ያለው ግንኙነትም በተወሰነ ደረጃም ቢሆን በሶማሊያ የውጭ ፖሊሲ ላይ ተጽዕኖ ማሳደሩ እንደማይቀርም አመልክተዋል። በጎርጎረሳውያኑ 1960 ዓ ም ነጻነቷን ያገኘችው ምዕራብ አፍሪቃዊቱ ሀገር ካሜሩን አብዛኛው ህዝቧ የፈረንሳይኛ ቋንቋ ተናጋሪ ሲሆን ወደ 17 ሚሊዮን የሚጠጉ ህዝቦቿ ደግሞ የእንግሊዝኛ ተናጋሪዎች ናቸው። ያ በመሆኑ በሀገሪቱ ሁለት የሥራ ቋንቋ ጥቅም ላይ የሚውል ሲሆን በእንግሊዝኛውና በፈረንሳይኛ ተናጋሪው መካከልም የተለያየ የትምህርትና የሕግ ስርዓት ያላት ሀገር ነች። ይሁን እንጂ በሀገሪቱ አናሳ ቁጥር ያላቸው የእንግሊዝኛ ቋንቋ ተናጋሪ ካሜሩናውያን ጭቆናና እኩል ተጠቃሚ ያለመሆን በደል በማዕከላዊ መንግስቱ እየደረሰብን ነው በሚል በተደጋጋሚ ሲቃወሙ ቆይተዋል። በ2016 ዓ.ምትም ባመንዳ በተባለው ከተማ መምህራንና የህግ ጠበቆች በሀገሪቱ ምዕራባዊ ክፍል የሚኖሩ አናሳ የእንግሊዝኛ ቋንቋ ተናጋሪዎች የህግና የትምህርት ስርዓቶቻቸው ወደ ፈረንሳይኛ ተናጋሪው ስርዓት ለማዋሃድ መንግስት ጥረት እያደረገ ነው በሚል ጎዳና ላይ በመውጣት ተቃውሟቸውን ገልጸዋል። ይህንን ሰላማዊ ተቃውሞ መንግስት በኃይል ለመበተን በመሞከሩም በወቅቱ በጸጥታ ኃይሎች ሰዎች ተገድለዋል። ይህንን ጥቃት ተከትሎም የእንግሊዝኛ ቋንቋ ተናጋሪ ካሜሩናውያንን ከቀረው የሀገሪቱ ክፍል ለመገንጠል የሚታገል የታጠቀ አማጺ ቡድን ሊመሰረት ችሏል። በዚህ የተነሳ ከመስከረም 2017 ዓ.ም ወዲህ አካባቢው በጦርነት እየታመሰ ይገኛል። አምስት ዓመታትን ባስቆጠረው በዚህ የርስ በርስ ጦርነት ታዲያ በሺ የሚቆጠሩ ሰዎችን ለሞት በሚሊዮን የሚቆጠሩ ሰዎችን ደግሞ ቤት ንብረታቸውን ለቀው እንዲሰደዱ አድርጓል። በሀገሪቱ ውስጥ ለቀጠለው ቀውስ መፍትሄ እንዲመጣ በመንግስት ላይ ጫና ለመፍጠር የሀገሪቱ ሴቶች ከሰሞኑ ለተቃውሞ አደባባይ ወጥተዋል። ይሁንና ሰላማዊ ሰልፉ የተፈለገውን ምላሽ ሊያመጣ ባለመቻሉ ሴቶቹ አዲስ የተቃውሞ መንገድን መርጠዋል በመሆኑም ከጎዳና ላይ ሰልፈኞቹ መካከል በሺ የሚቆጠሩት የረሃብ አድማ በማድረግ ላይ መሆናቸውንም ተሳታፊዎቹ ገልጸዋል ለሰባት ቀን ምግብ አልበላሁም በጣም ተዳክሜያለሁ በረሃብ ተጎድቻለሁ አሁን በምናገርበት ጊዜ እንኳ ከፍተኛ ራስ ምታት እየተሰማኝ ነው የአድማው አስተባባሪ በየፍሪዳ እንደሚሉት ተቃውሞው የሀገሪቱን ሁለት የእንግሊዝኛ ተናጋሪ ክልሎችን ለሚያናውጠው ቀውስ ዓለም አቀፍ ትኩረት እንዲያገኝ ለመጠየቅ ነው። አስተባባሪዋ እንደሚሉት ከመንግስት ኃይሎችም ሆነ ከተገንጣይ ተዋጊዎች የሚደርሰውን ጥቃት በመፍራት የረሃብ አድማ አድራጊዎቹ ማንነት ይፋ አይደረግም ችግሩ ተገቢውን ትኩረትና መፍትሄ እስኪያገኝ ድረስም ተቃውሞው እንደሚቀጥል ይገልጻሉ አሁን ወደ ኋላ አንመለስም ወደኋላም ሳንል የረሃብ አድማውን እንቀጥላለን እና ሌሎች እህቶችም እኛን እንዲቀላቀሉ ጥሪ እናቀርባለን የግል ቁርጠኝነት ነው ማንንም አናስገድድም በግጭቱ ሳቢያ ከሚደርሰው ግድያና ፈና በተጨማሪ በሴቶች ላይ የሚደርሰው ጸታዊ ጥቃትም ተቃውሞውን እንዲቀጥሉ ያደረጋቸው ሌላው ምክንያት ነው። ሪቻፕ ካሜሩን የተባለው መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ የሆኑት ኦማም ኢስተር እንደሚሉት ይህ ግጭት የወሲብ ጥቃቶች እንዲባባስ አድርጓል። እንደ ተባበሩት መንግስታት ድርጅት ግጭቱ በተቀሰቀሰበት አካባቢ ባለፈው አመት ብቻ ከአራት ሺህ በላይ የሚሆኑ ወሲባዊና ጾታን መሰረት ያደረጉ ጥቃቶች የተመዘገቡ ሲሆን በዚህ ዓመት የመጀመሪያ ሩብ ዓመት ብቻም ወደ 500 የሚጠጉ ያስገድዶ መድፈር ክሶች ተመዝግበዋል። በጥቃቱም የመንግስት ወታደሮችና አማጽያኑ እየተወቀሱ ነው። የተቃውሞ አስተባባሪ እንደሚሉት የመንግስት ወታደሮችና በአማጽያን መካከል በሚደረገው ውጊያ ሴቶች የበለጠ ተጎጂዎች ናቸው። ሴቶች እንደመሆናችን መጠን ልጆችን የማጣት ህመም የሚሰማው እኛን ነው። በዚህ ቀውስ ምክንያት ልጆችን አጥቻለሁ፣ የወንድሜን ልጆችም አጣሁ። የወሊድ ህመምና ስቃይ የሚሰማን እኛ ነን። ልጆችን ያለ ወላጅ የማሳደግ ህመም የሚሰማን እኛን ነው። ለዚህም ነው ይህንን የረሃብ አድማ ለመቀጠል ጽኑ አቋም የያዝነው። በካሜሩን ሁለቱ የእንግሊዝኛ ተናጋሪ ክልሎች የሚደረገው ውጊያ አሳሳቢ ደረጃ ላይ የደረሰ ሲሆን የሀገሪቱ ፕሬዝዳንት ፖል ቢያ በበኩላቸው በአካባቢው ሰላም እንዲሰፍን መገዳደላችንን አቁመን ወደ ንግግር መምጣት አለብን ሲሉ ከአማጽያኑ ጋር ውይይት ለመጀመር ፈቃደኝነታቸውን ገልጸዋል የባይደን አስተዳደርም በካሜሩን የተፈጠረው ቀውስ ትኩረት የሚያሻው መሆኑን በውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኩል አመልክቷል የዛሬው የትኩረት በአፍሪካ ዝግጅት የተከታተላችሁትን ይመስል ነበር ፀሐይ ጫኔ ነኝ መልካም ጊዜ